ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ የዛሬ እሁድ ጥቅምት 9 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማእግዜርና ቆንጂት ታየነን። የዓለም ዜና እንደ ወትሮ በመጀመሪያ እናቀርብና በዛሬ መስታወት ከኢትዮጵያ ወደ ኬንያ ተሰዶ በነበረበት በህመም ምክንያት ህይወቱ ያለፈው ወጣት ጋዜጠኛ ሚሊዮን ሹሩቤን ህልፈት ተከትሎ የነበሩትን ሁኔታዎች የሚዳስስ ዝግጅት አለን። ሚሊዮን ወደዚህ ወደ ስደት የመጣባቸው የመጀመሪያዎቹ ሳምንታት ላይ በጣም ጤነኛ ነው። ተስፋ ነበረው። ህይወት ቀጣይ እንደሆነ ነበረ ያስብ የነበረው ይመኝ የነበረው እንዳልከው የሚቀጥለው ቤተሰቡ ጋር እንደሚገናኝ በትኗቸው የመጣቸውን ቤተሰቦች እንደሚረዳ፣ እንደሚያግዝ፣ ልጁን እንደሚያገኘው አንድ ቀን እንደዚህ ነበር ተስፋ የሚያደርገው። ከወጣቱ ጋዜጠኛ ጋር አብረው የተሰደዱ የሙያ ባልደረቦቹን ከኬንያ አነጋግረናል። ከሳውዲ አረቢያ ወደ ሀገራቸው የተመለሱ ኢትዮጵያውያን አንድ አመት ሞልቷቸዋል። ኑሮስ እንዴት ይዟቸዋል? አንደኛ ጀሙዝ የለንም። ዝም ብለን ነው ምንሰራው። መንግስት የተለያየ ስራዎች ሰጥቶናል፣ ግን ቢሰጠንም ውጤት የለውም። ምንም ነገር ውጤት የለውም። ከተመላሾቹ አንዷ ከተናገረችው የወሰድነው ነው። በአለም ዙሪያ ከበድ ያለ ስጋት በአሁኑ ወቅት ደቅኖ ያለው የኢቦላ ወረርሽኝን ጉዳይ የተመለከተ የሪፖርተሮች የጠረጴዛ ዙሪያ ውይይትም ይኖረናል እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን እዚህ በስቱዲዮ ደግሞ አንድ ልዩ እንግዳ ይዘናል በኋላ ነው የምነግራችሁ ንጉሱ ታምሬ ዝግጅታችንን ይመራል ወደ አለም ዜና እንለፍ እንደምናመሻችሁ አድማጮች ዜናውን የማነብላችሁ አዳነች ፊሳዬ ነኝ ቱርክ ኮባኒን ለመቆጣጠር እስላማዊ መንግስት ነኝ ከሚሉት አማጽያን ጋር በመዋጋት ላይ ላሉት ኩርዳውያን ተዋጊዎች የጦር መሳሪያ አልሰጥም፣ መሳሪያ እንዲገባላቸውም አልፈቅድም ብላለች። ኮባኒ ከቱርክ ድንበር ጋር የምትዋሰን ከተማ መሆኗ ይታወቃል። የቱርክ ፕሬዚዳንት ሬሴፕ ታይፕ ኤርዶጋን በውጊያ የተጠመዱት የኩርድ ኃይሎች ከኩርዲስታን ሰራተኞች ፓርቲ አይለዩም ብለዋል። የኩርድስታን ፓርቲ ቱርክ ውስጥ የራስ ገዛ አስተዳደር ለማግኘት ሲል ለ30 ዓመታት ያህል የትጥቅ ትግል ሲያካሄድ ቆይቷል። ቱርክና ዩናይትድ ስቴትስ የኩርድስታን ሰራተኞች ፓርቲን በአሸባሪነት ፈርጀውታል። የቱርክ መንግስት እንዲህ አይነት ድጋፍ ለመስጠት የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል ለሆነችው ዩናይትድ ስቴትስ እሽ እንዲል መጠበቅ የለበትም ፈጽሞ የማይሆን ነገር ነውና ሲሉ ሚስተር ኤርዶጋን ግልጽ አድርገዋል። የቱርክ ርዕሰ ብሔር ይህን ያሉት ዩናይትድ ስቴትስ ባለፈው ሐሙስ የኩርዲስታን ዲሞክራሲያዊ አንድነት ፓርቲ ከተባለው የሶሪያ ኩርዶች የፖለቲካ ፓርቲ ጋር ለመጀመሪያ ጊዜ በቀጥታ ግንኙነት ከተነጋገረች በኋላ ነው። ድርጅቱ ኮባኒ ውስጥ በመፋለም ላይ ካሉት ኃይሎች ጋር የተሳሰረ ነው። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ አንድ ስብሰባ ማድረግ ከእስላማዊ ኃይል ጋር የሚካሄደውን ውጊያ ማስተባበርን አይወክልም ብለዋል። ኦክስፋም የተባለው ዓለም አቀፍ የረድኤት ድርጅት የአውሮፓ ሕብረት የውጭ ጉዳይ ሚኒስትሮች ኢቦላን ለመዋጋት የበለጠ ጥረት እንዲያደርጉ ጥሪ አቅርቧል። ኢቦላ በትውልዳችን ወቅት የተከሰተ አስከፊ ሰብአዊ ቀውስ ሊሆን ይችላል ሲል ኦክስፋም አስገንዝበዋል። የብሪታንያው የረድኤት ድርጅት ኃላፊ፣ ማርክ ጎልድሪንግ ወደ ላይቤሪያ፣ ጊኔና ሴራሊዮን ተጨማሪ የገንዘብ እርዳታ፣ ተጨማሪ ወታደሮችና የሕክምና ሰራተኞች እንዲላኩ ጥሪ አድርገዋል። ኢቦላን በመዋጋት ተግባር የማይሳተፉት ሀገሮች የሰውን ህይወት የመጥፋት አደጋ ይደቅናሉ በማለትም ጎረሪን አሳስበዋል። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርልፍ ዛሬ ለቢቢሲ ማለት ለብሪታንያ የዜና ማሰራጫ ኮርፖሬሽን በላኩት ግልጽ ደብዳቤ በኢቦላ ላይ የሚካሄደው ትግል መላ ዓለምን የሚመለከት ነው ብለዋል። ሁሉም ሰው የዓለም ዜጋ እንደመሆኑ መጠን በሚሊዮኖች የሚቆጠሩት የምዕራብ አፍሪካ ሀገሮች ችግሩን ብቻቸውን እንዲወጡት እንደማይተው መልእክት የማስተላለፍ ግዴታ አለባቸው ሲሉም አስገንዝበዋል። የዓለም የጤና ድርጅት እንደሚለው በሽታው በተዛመተባቸው የምዕራብ አፍሪቃ ሀገሮች ከ4500 በላይ የሚሆኑ ሰዎች በኢቦላ በሽታ ሞተዋል። የያዝነው ዓመት ከሁለት ወራት ከ13 ቀናት በኋላ ከማብቃቱ በፊት በብዙ ሺ የሚቆጠሩ የኢቦላ በሽተኞች ሊያልቁ እንደሚችሉ የሕክምና ሰራተኞች ተናግረዋል። በሌላ ዜና ደግሞ የቀድሞው የኪባ መሪ ፊደል ካስትሮ በምዕራብ አፍሪቃ የተዛመተውን ኢቦላ በሽታን ለመዋጋት በሚደረገው ጥረት ኪባ ከዩናይትድ ስቴትስ ጋር በደስታ ትተባበራለች ብለዋል። የ88 ዓመት ዕድሜ አዛውንት የሆኑት ፊደል ካስትሮ ትላንት በመንግስት ሚዲያ ባቀረቡት ጽሑፍ ትብብሩ ለዓለም ሰላም ይጠቅማል በሚል እንጂ በዩናይትድ ስቴትስ እና በኪባ መካከል ያለውን ችግር ለመፍታት ለመሞከር አይደለም ሲሉም ግልጽ አድርገዋል። የሚስተር ካስትሮ ጽሁፍ በቴሌቪዥን ተነቧል። የሆንግ ኮንግ ፖሊሶች ዛሬ ማለዳ ከተቃዋሚዎች ጋር ተጋጭተዋል። ይህም በመንግስትና በዲሞክራሲ ደጋፊ ተቃዋሚዎች መካከል ያለው ችግር እንዲባባስ አድርጓል። ጋሻና መከላከያ ቆብ ያጠለቁት ፖሊሶች ሞንኮክ በተባለው ሰፈር በተሰባሰቡት ተቃዋሚዎች መሀል ገፍተው ገብተዋል። አሶሺየትድ ፕሬስ የተባለው የዜና አገልግሎት በዘገበው መሰረት ሀያ ሰዎች ቆስለዋል። ግጭቱ የተፈጠረው የሆንግ ኮንግ መንግስት በመጪው ማክሰኞ ከተቃዋሚ ተማሪዎች ጋር ሊነጋገር እንደሚችል በገለጸበት ወቅት ነው። በፖሊሶችና በተማሪዎቹ መካከል ግጭቶች ሲካሄዱ ቆይተዋል። የተማሪዎቹ ተቃውሞ አንዳንድ የሀገሪቱን ክፍሎች አሽመድምደዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሜ እንደምናመሻችሁ የመስታወት ፕሮግራም አዘጋጅና አቅራቢዎች ሄኖክ ሰማግዜርና ቆንጅት ታየነን በስደት በነበረበት በናይሮቢ በህመም ሕይወቱ ያለፈው ጋዜጠኛ ሚሊዮን ሹርቤ ጉዳይ እንዲሁም ደግሞ ከሳውዲ አረቢያ ከአንድ ዓመት በፊት የተመለሱ ኢትዮጵያውያን ኑሮ በኢትዮጵያ በአዲስ አበባ እንደዚሁም በተለያዩ የክፍለ ሀገር ከተሞች እንዴት ይዟቸዋል ብለን ጠየቅን። የኢቦላ ጉዳይ የጠረጴዛ ዙሪያ ውይይታለን። እነዚህን ይዘን አብረናችሁ እናመሻለን። መልካም ቆይታ። አሁን በቀጥታ ወደ መጀመሪያው ዘገባችን ይሆናል የምናልፈው። አድማጮቻችን በቅርቡ ከሀገር ተሰደው ወደ ጎረቤት ኬንያ ከኮበለሉ በርካታ ጋዜጠኞችና አሳታሚዎች አንዱ የነበረው የማራኪ መጽሔት ማኔጂንግ ኤዲተር ሚሊዮን ሹሩቤ በያዝነው ሳምንት መጀመሪያ ባደረበት የአጭር ጊዜ ሕመም ከዚህ ዓለም በሞት መለየቱን ተከትሎ አብረውት ከተሰደዱ ጋዜጠኞች ሁለቱን አወያይተናል። የሚሊዮንን አሟሟትና በሰዓቱ የነበሩት ሁኔታዎችን ጨምሮ ቀጣይ እጣቸውና አጠቃላዩን የጋዜጠኞች መጪ ሁኔታ ያነሳሉ። በዚያ መንገድ ያለፈና ኋላ ላይ በውይይቱ የተቀላቀላቸውን በአሁኑ ወቅት በዚህ በዩናይትድ ስቴትስ የሚገኝ አንድ የቀድሞ ጋዜጠኛ የሚያሳተፈው ውይይት ተናግደው አሉላ ከበደ ነው። መላኩ አማረ ባላለው የሊያ መጽሔት ባለቤትና ማኔጅንግ ዳይሬክተር ሲሆን በርካታ የሚሄሬዶ ፕሮግራምም ነበር። ኤልያስ ጉዲሳ ባላለው የቃል ኪዳን መጽሔት አዘጋጅና ባለቤት። ለዚህ ቃለ ምልልስ ምክንያት የሆነን የስራ ባልደረባችሁ ሚሊዮን ሹርቤ በትላንትና ዕለት ከዚህ ዓለም የመለየቱ ዜና ነው። ኤልያስ አንተ ባለህበት ከጥቂት ሳምንታት በፊት አነጋግሬያችሁ ነበረ። በጣም አዝናለሁ። ምንድን ነው የሆስፒታል መረጃዎች የሚሉት? እንዴት ነበረ? በተለይ መላኩ በቅርበት አብረኸው እንደነበርክ ተረድቻለሁ። እስኪ ንገረን አሟሟቱን፣ የህመሙን ሁኔታ ቀደም ሲል ገለጽከው ሲማሱን የነኛ ተቀብቸው እዚህ ቀደም ሁለት ሳምንት ያለ ነጋ ከቆየ በኋላ የተለየ ጭንቀት የስርስ ተደርሶ ነበረ እና እዚህ በቅርብ የሚገኝ ክሊኒክ የቀነው ግሉኮሶችን ይወስድ ነበረን። ቅዳሜ ዕለት ግን ግሉኮስ ሲወስድ ብሎ እኔ ቤት ሲመጣ በጣም ተዳክሞ ነበረ እና መራመድን መንቀሳቀስ የማይችልም ምኑ ምን ነው ስለው፣ አይ ረዥም ሰዓት ተኝቼ ስለነበረ ነው የደከመኝ አለኝ። ግን ሁኔታውን በማይበት ጊዜ እንደዛ አይደለም። ያው ሰዎች አስተባብሬ እዚህ የማውቃቸውን ሰዎች ለምኜ የሉሲ ማማ ሚል ሆስፒታል አለ ወደዛ ውስጥ ሰርኩት። እዛ ውስጥ ነው እንደ ገባ የላብራቶሪ ምርመራ አረጉለት። ከፍተኛ የኩሳት እና ስንቅላቱ የመወጠር አይነት ህመም ነበረው እና ሲቲ ስካን መታየት አለበት ብለው ወደ ጆሞ ኬንያታ ሪፈራል ሆስፒታል ነው የሄድነው። በዛም ሰዓት ጆሞ ኬንያታ ስንደርስ ስድስት ሰዓት ከምናምን ነበረ። ከሌሊቱ ስድስት ሰዓት ላይ ብቻዬን ስለነበርኩኝ ከተንኔም እንግዳ እንደመሆኑ በጣም ተቸገረ። የነበረ መሀል ላይ ቶም ሮብስ እንደወልኩለት እየመጣ እንደሆነ ነገረኝ። የማስተዋል የሚባለው የፍትህ መጽሔት ባለቤትም እየመጡ እንደሆኑ ነገሩኝ። እዛ ስድስት ሰዓት ተኩል አካባቢ ደረስን፣ የጆሞ ኬንያታ ጠቅላላ ሆስፒታል። ከዛ በኋላ ያው የተወሰነ እርዳታ ሲያደርጉለት አመሽሽ። ስለ ሕመሙና ስለ ህልፈቱ መንስኤ ሄ ነው የተባለ የተነገራችሁ ነገር አለ? የበሽታው አይነት የበሽታውን አይነት በእርግጠኝነት መናገር አንችልም፣ ግን እዚህ ክሊኒክ በምንወስደው ሰዓት ታይፎድ ነው ብለውት ነበረ። ከታይፎዱ ውጭ ግን በከፍተኛ ጭንቀት ውስጥ ነው የነበረው። ጭንቀቱ ለተፋጠነ ሞት እንደዳረገው ነው ያገኘነው መረጃ። መሀል ላይ እንዳልኩ እዛ ሉሲማማ ሆስፒታል ስንሄድ የሰውነቱ ግማሽ ክፍል አይንቀሳቀስም። ይህንንም ለማየት ዶክተሮቹ ለብቻው እንዲቀመጥ አድርገውት የተወሰነ ክትትል ለኒት አድርገውለታል። ግን እንደነገርኩ መናገርም ማዳመጥ የምንችልበት ሁኔታ ስላልነበረ ለህመሙ ስሜት እኛ ነበር ለሐኪሞች መረጃ ስንሰጣቸው የነበረው። ኤልያስ ወደ አንተ ልምጣ። ከጥቂት ሳምንታት በፊት ቀደም ብዬ እንደገለጽኩት ከሌሎች ሶስት የሙያ አጋሮቻችሁ ጋር በመሆን ባነጋገርኳችሁ ጊዜ ስለነበራችሁበት ሁኔታ በሀገር ውስጥ በጋዜጠኝነት የመስራት ወይም መጽሔታቸውን ለማሳተም አዳጋች ሁኔታ መቅጠሙን በምታስረዱበት ወቅት በደህና ሁኔታ እንደነበር ነው የተረዳሁት። የዛን ጊዜ የህመም ስሜት ይታይበት ነበር። በዛን ወቅት ሁላችንም እንደምናስበው ያው በቅርብም መላኩም አብሮን እንዳለው እንደሚያስበው ሚሊዮን ወደዚህ ወደ ስደት የሚመጣባቸው በመጀመሪያዎቹ ሳምንታት ላይ በጣም ጤነኛ ነው። አንተ የሚያገኘህን በነዛ ሳምንታቶች ውስጥ ነው። በጣም ጤነኛ ነው፣ ተስፋ ነበረው። ህይወት ቀጣይ እንደሆነ ነበረ ያስብ የነበረው ይመኝ የነበረው እንዳልከው የሚቀጥለው ቤተሰቡ ጋር እንደሚገናኝ በትኗቸው የመጣቸውን ቤተሰቦች እንደሚረዳ፣ እንደሚያግዝ ልጁን እንደሚያገኘው አንድ ቀን እንደዚህ ነበር ተስፋ የሚያደርገው እንጂ ፍጹም የምንም አይነት ህመም ነገር አናይበትም ነበር በመጀመሪያዎቹ ጊዜያቶች ውስጥ በስራው መስክ በነበረበት የማራኪ መጽሔት ዋና አዘጋጅ ወይም ማኔጂንግ ኤዲተር በነበረበት አንተም በዚሁ ሙያ ውስጥ ተሰማርተ በነበረበት ጊዜ በቅርበት ትተዋወቁ ነበረ ከነበረ ምን አይነት ልጅ ነበር? ሚሊዮን አዎ ሚሊዮን በጣም በቅርበት እንተዋወቃለን። የራሱን ሚዲያዎች ከመጀመሩም በፊት የተወሰነም ጊዜ አንዳንድ አርቲክሎችን ይዞ ወደ እኛም አካባቢ ይመጣል። የተለያዩ ጋዜጦች ስለነበሩ ትንሽም ጊዜ ያህል እንዲህ በመስራት እኔ አካባቢም ነበረ። ከዛ በኋላም የተለያዩ ሚዲያዎችም ላይ ሲሰራ ማቀዋሉ የራሱም ስራ ሲሰራ እጅግ በጣም ጎበዝ ጋዜጠኛ ሁል ነው። ሁልጊዜም ለአዲስ ነገር የሚጥር ለአዲስ ነገር የሚተጋ ሁልጊዜ ለአዲስ ለውጥ ሲም የምታየው ነገ ትልቅ ደረጃ ለመድረስ ተስፋ የነበረው መቶ ሰዎችን የሚወድ በጣም የዋህና ቅን የነበረ ልጅ እንደነበረ ነው ሁላችን። ሞቱም በጣም ልባችንን የሰበረው በጣም በሀዘን ውስጥ ልንሆን የቻል ነው በዚህ ምክንያት። በጣም የሚገርም የሆነ ባህሪ የነበረው ልጅ ነው። ብዙ ነገሩ ከውስጥ የማይጠፋ አይነት ሰው ነው። ሚሊዮን መልአኩ ስቲ አንተስ፣ ታስታውሰን። ኤልያስ ወደ ኋላ መለስ ብሎ ቀደም ሲል በኢትዮጵያ ስራ ላይ በነበሩበት ጊዜ የነበረውን ጨምሮ ማንነቱን እሱ እንደሚረዳው ገልጾልናል። አንተስ እንዴት ታስታውሰዋለህ? ሚሊዮንን ኤልያስ እንዳለው ሚሊዮን የመካከለኛ ዘመን ያዘች ከሚባሉት መሀል አንዱ ነው። የእኛን ያህል ረዘም ያለ ጊዜ አላስቆጠረም። ወደ አወደ አስራ አመት የሚጠጉት አመታትን በግል ፕሬስ ላይ ሠራ ይኖረው በዛ አመታት ውስጥ እኔ ሳቀው ጥሩ ተግባቢ፣ አዳዲስ መረጃዎችን ለመሰብሰብ የሚሞክር የተሻለ ሀሳቦችን ለማንቀሳቀስና፣ በተለይ ሰዎችን በማስተባበር ችሎታው በጣም ነበራለች ነው። ይህንን የምልህ ሙት አይወቀስም ከሚለው ብሂል አንጻር ተነስቼ አይደለም፣ እውነት ስለሆነ ነው እየነገርኩ ያለሁት። ቀደም ሲልም እዚህ ከመጣ በኋላ ብዙ የሚያስባቸው ነገሮች ነበሩት። አንድ ልጅ አለው። ከልጅ ውጭ ደግሞ ታናሽ ሴት አለችው ባልሳሳት እናትና አባቱ በሕይወት የሉ። ከፍተኛ ሰጡ የነበረው ሀገር ቤት ላለው ልጁና እህቱ ነበረ። ያው ስትረሱ ከዚህ መጠን ነው ይመስለኝ የመጨናነቁ ነገሮችን ችል ብሎ ያለማለፍ ባህሪ ከበስተኋላ ሀገር ቤት ስላለበት ኃላፊነት ከማሰብ አንጻር የተነሳ ነው ስቦ በአጠቃላይ እንደ አንድ ጥሩ ጋዜጠኛ ጥሩ ተግባቢና ጥሩ አሳቢ እንደነበረ ነው። ስራ ሀገራችሁ የሆነውን ሚሊዮን ሽርቤን በተመለከተ የምታውቁትን እየገለጻችሁልን ነው። በሌላ መስመር ነው ከዚህ ቀደም እናንተ ባለፋችሁበት መንገድ ያለፈ በየመን ረዘም ላለ ጊዜ ቆይቶ አሁን በዚህ በዩናይት ስቴትስ የሚገኘው ዳንኤል ገዝሃኝ ዳንኤል አለ አለው። አሉላ ስለ ሚሊዮን ምንድን ነው የምታውቀው? በታመመበት ጊዜ ትረዳው ነበር ወይ? ልታገኘው ትሞክር ነበር ወይ? እስኪ ንገራን። መልካም የሙያ ባልደረባው በቅርበት ኤልያስ ጉዲሳ የሚችለውን ሁሉ ያደርግለት እንደነበረ በቅርብ ከሁለቱ ጋር ስገናኝ የነበረኝ ኢንፎርሜሽን ነው በህመም ላይ በነበረበት ወቅት የሚገኙ የሙያ ጓደኞችን አስተባብሬ አንድ ነገር ለማድረግ ሙከራ ላይ በነበርንበት ወቅት ነው ሚሊዮን በድንገት እያመለጠን ተግባቢ በጣም ቅን ሀሳቢ ጥሩ ራእይ የነበረው ወጣት ጋዜጠኛ ነበረ በጣም ያሳዝናል ለነጻው ፕሬስ ቤተሰቦች በጣም አሳዛኝ ዜና ነው በምን ያህል እድሜ ክልል ውስጥ ነው ያለው? እድሜውን ታውቃለህ መላኩ? በሰላሳዎቹ መጀመሪያ አካባቢ ላይ ነው ያለው፣ ባልሳሳት ሰላሳ አንድ ሰላሳ ሁለት ሰላሳ መጀመሪያ ላይ ነው። አሳዛኝ አጋጣሚ ነው። በወጣትነት ነው ሚሊዮን ሹርቤ ያረፈው። የጋዜጠኝነት ሕልሙ ቀደም ሲል በውይይቶቹ እንደ ገለጻችሁልን መስራት የምችሉበት ሁኔታ አስቸጋሪ በመሆኑ ከሀገር ኮብላችሁ ለመውጣት መገደዳችሁ ነው። ቀደም ባለ ውይይት ገለጻችሁልን እንደምንረዳው ብዙዎቻችሁ በተመሳሳይ በወጣትነት እድሜ ክልል ውስጥ ያላችሁ ናችሁ። በተመሳሳይ ጊዜ በተመሳሳይ ሁኔታ ነው አገር ለቃችሁ ወጣችሁት። ምናልባትም ስለ ወጣቶች ስለ ጋዜጠኝነት ሌሎቻችሁም አሁን ያላችሁበትን ሁኔታ ጨምሮ ሊነሳ የሚችል ነገር ካለ የመጨረሻ ድል ውስጥ ለኤልያስና መልአኩ እንዴት ነው አሁን ያላችሁበት ሁኔታ? ኤልያስ እንግዲህ በጋዜጠኝነት ሙያ ውስጥ አስራ ሰባት አመታት ያህል ቆይቻል። የተለያዩ ሚዲያዎችን ውስጥ ነበር ሰራ የነበረው። በአገር ላይ የነጻው ሚዲያ ያድጋል፣ የመንግስት አመለካከት ይቀየራል። ምክንያቱም ጋዜጠኝነት በተቻለ ደረጃ በተሻለ ነጻነት ውስጥ ኢትዮጵያ ውስጥ ይኖራል የሚል ህልም ነበረኝ። እነዚህን ህልሞቼን ይዤ የነበረ ይደርሱብኝ የነበሩትን ጫናዎች ሁሉ ተቋቁሜ ያው ስራ የነበረው ኢኮኖሚያ ባለመሆኑ የመጨረሻ ደረጃ ላይ ስደርስ እንግዲህ መወዳት ሀገሬን፣ አራት ልጆቼን፣ ቤተሰቤን በትኜ ለስደት የበቃሁት። ስደት አስከፊ ነው፣ ምንም ጥሩ ነገር የለውም። ስናገር ዛሬ ጋዜጠኛ ሊሆኑ የሚችሉ ልጆች ሁሉ ይህን የሚሰሙኝ ባህዘን ነው አውቃለሁ። የስደት አስከፊነቱን ደግሞ ይኸው የምንወደው ጓደኛችንን አሳትፎ ነው መራራ የሆነ ሀዘን ውስጥ ነው ያለ። ነው ፍጹም ከልባችን ሊወጣ በጣም አዝናለው። ኤልያስ ብዙዎች ያላቸውበትን ሁኔታ እንደሚረዱ ተስፋ አደርጋለሁ። ላይ ግን አሉላ እንደምንናገር እድልን ብትሰጠን ማሁን ጓደኛችንን ስደት ላይ አትነዋል መላኩ ወደ አንተ ልመጣ ነው። አንተ ቀድመህ እንደ እንደመጣ ነግረኛል። ምን ያህል እንደ እንደቆየ አላውቅም። ቤተሰብ ትታችሁ እንደመጣችሁ እያስረዳችሁን ነው። ይህ ሁኔታ ምናልባትም ሊለወጥ የሚችልበት በደህንነታችሁም ሆነ የጤናችሁ ሁኔታ ቀጣይ ህይወታችሁ አስመልክቶ ምን አይነት ሌሎች አማራጮች ከግምት ሊገቡ ይገባል? እንግዲህ ነፍስ ካወቅኩ ጊዜ ጀምሮ ከጽሁፎች ሌላ ስራ ሰርቼ አላውቅም። ያለፉት ሀያ አመታት በኢትዮጵያ የግል ፕሬስ ውስጥ በተለያዩ ጋዜጦች ላይ ስራ ቆይቻለሁ እና መንግስት በወሰደው የከፍተኛ የህል እርምጃ ከተሰደዱ ሰላሳ ምናምን ጋር የስተኞች መሀል ቀደም ብዬ ነው የወጣሁት መቼ ነው ጊዜው መላኩ ማርች ማርች አስራ አምስት ላይ ነው የወጣሁት ባለፈው አመት መጋቢት ወር ላይ ነው አገር ለቀ የወጣኸው መጽሄቶች ሁለት ሺ ስድስት ላይ ሰባት መጽሄቶች ላይ ጥናት ተብሎ ቀርቦ ነበረ። የተለያዩ ርዕሶች አሉ። ምናልባት ሌላ ጊዜ ቀጠሉ ካገኘ የምንመለስበት ይሆናል። መጀመሪያ የኢትዮጵያ ዜና አገልግሎትና የፕሬስ ድርጅት ሰባቱን መጽሄቶች በአሸባሪነት ሲፈርጁ ከተፈረጁት መጽሄቶች መሀል አንዱ ይሄ ነበረ እና የመጣሁበት ጊዜ ጀምሮ ወደ ሰባት ወር ያህል ሆኖኛል። ትልቁ እንጂ ከፖሊስ ጋር ያለው ነው። ለምሳሌ ለእኔ አሁን ዲኤንች አርማ እንዲትሰቶኝ እንኳን የሚገርምህ መንገድ ከአምስት ጊዜ በላይ ፖሊሶች ይዘውኛል፣ አስረውኛል። በጣም የሚያሳዝኑ እና የሚገርምህ ነገር ሚሊዮን ሱሮብኝ ታምቦ ደክሞብኝ ላይ መኪና አስርቼ የሺው ሶታ አይናገርም፣ አይንቀሳቀስም፣ ምንም አይልም። በሽተኛ እንደያዘን እየነገር ናቸው። መንገድ ላይ ፖሊሶች አስቆሞ ይዘውን የኃይል እርምጃ ወስደውብን ለእነሱ ጉቦ ከፍለን ነው የለቀቅ እና ይሄ እዚህ ሀገር ትልቁ መከራ ነው። ያው እንዳየኸው እንግዲህ ከተሰደዱ ስደተኞች መሀል አንዱ በሚያሳዝን መንገድ አጥተናል። የሌሎቻችን እጣ ምንድን ነው የሚለውን ነገር የምናስብበት ሁኔታ ነው ያለው። የሚሊዮኑ ሞት የሚሰጠን አንድ መልእክት አለ ለእያንዳንዳችን፣ ነግበኔ ሊደርስ የሚችል ነገር እንደሆነ ነው። አስበው። መልካም መጨረሻውን እድል ለዳንኤል እንስጥ። ዳንኤል ነኚው የስራ አጋሮች ባለፉበት መንገድ በርከት ላሉ አመታት የመን ሰነአ ውስጥ ቆይተህ በመጨረሻ ወዲህ ወደ ዩናይት ስቴትስ የመምጣት እድል ገጥሞሃል። ይሁንና አሁንም በተመሳሳይ ሁኔታ ውስጥ ካሉ የሙያ አጋሮች ጋር ግንኙነት እንደምታደርግ ቀደም ብለህ ገልጠህልናል። እስኪ ንገረን፣ ምን አይነት ተስፋ፣ ምን አይነት እድል ይታይሃል? አንተ ካለፍክበት ከሄድክበት መንገድ ጋርም አዛምደህ ልትል የምችለው ያው ስደት አስቸጋሪ ነው። በእርግጥ ምንድን ነው እኛ ያለንበት ልዩነቱ ነጻነት አለ። በነጻነት ትናገራለ። በነጻነት ትጽፋለ። በነጻነት ልትሰራ ትችላለ። ነገር ግን ያው ስደት ስደት ነው። ያው ከስደት በኋላም ስደት እንዳለ ነው እኔ ሁሌ የመሰክረው። ግን በሚሊዮን ዙሪያ ምንድን ነው አንዳንድ ጋዜጠኞች በዚህ በሰሜን አሜሪካ የሚገኙ በተለይ ላስ ቬጋስ አካባቢ የሚንቀሳቀሱ አሉ። አንድ ነገር ሊያደርጉ በጣም በአጭር ጊዜ ውስጥ የሆነ ነገር እንዳለ አውቃለው። በተረፈ ግን እዛ ላሉት የሙያ ጓደኞቼ ባለው አንድ ስደተኛ ሲቀመጥ በኮንቬንሽኑ መሰረት ወደ ሶስተኛ ሀገር እንዲዛወሩ ደህንነታቸው ወደ ተሻለ ደረጃ እንዲደርስ የሚሰሩ አካሎችም እንዳሉ መረጃ አለኝ። በሚሊዮን ሹርቤ ሞት መሪር ሀዘን ተሰምቶኛል። ትላንትናም ከተለያዩ ጓደኞች ጋር ስነጋገር ነበረ። በጣም ከፍተኛ ሀዘን ውስጥ ናቸው። ምን ልል እንደምችል አላውቅም አላውቅም። መዝጋቴ በፊት ቶም ቶም ሮድስ ያደረገልንን ገዛ ማመስገን እፈልጋለሁ ሰውም ለልጁን ከእኛ ጋር አድሮ የልጁን ሁኔታ በቅርብ ሲከታተል ከመቆየቱ ባሻገር ለሕክምና የሚያስፈልገውን በወቅቱ ገንዘብ የሸፈንልን እሱ መሆኑን ማሳወቅ እፈልጋለሁ። መላኩ ነው ይሄን ያልከኝ መላኩ። መላኩ አሁን ያነሳኸው የጋዜጠኞች መብት ተከራካሪው ዓለም አቀፍ ድርጅት ሲፒጄ የምስራቅ አፍሪቃ ቢሮ ወኪል በኢትዮጵያ ጋዜጠኞችን አያያዝና ሁኔታ ጨምሮ በፕሮግራሞቻችን መላልሶ የምናገኘው ቶም ሮድስን መላኩ አማረ ኤልያስ ጉዲሳና ዳንኤል ገዛሀኝ የሙያ አጋራችሁን ሚሊዮን ሽሩቤ ከዚህ ዓለም በሞት መለየት አስመልክቶ ለሰጣችሁኝ አስተያየት ለጊዜያቸው አመሰግናለሁ። ለቤተሰቡም እንዲሁም ለወዳጆቹ በሙሉ መጽናናትን ይስጣችሁ። አሜን።

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮቻችን ከላይ በሰማችሁት ውይይት ላይ እንግዲህ የጋዜጠኛ ሚሊዮን ሹሩቤን እርፈት ተመልክቶ የጋዜጠኞቹን የወደፊት እጣፋንታ ተስፋቸውን የተመለከተ ዘገባ ሰምተናል። እንግዲህ በዚህ ዙሪያ የተጠናቀረ ደግሞ የባለሙያ የህግ ባለሙያ ትንተናና ጋዜጠኛ እንዴት ነው መንግስት ያሰመረውን የሽብርተኝነት መስመር ተላለፈ ሊባልስ የሚችለው የሚል የህግ ትርጉም ትንተና ይዞ ባልደረባችን አሉላ ከበደ አብሮን ያመሻል ዛሬ አሉላ እንግዳህን አስተዋውቅና እንዲው የተወያያችሁበትን ጭብጥ እስቲ አስተዋውቅ መልካም ሄኖክ እንደ ገለጽከው በቅድሚያ አመሰግናለሁ በድጋሚ ስላመጣችሁኝ ይሄ ውይይት እንደ ቀደም ሲል ከወጣቶቹ ጋር ካደረግ ነው ያሉበትን ሁኔታ የሚያሳየው መነሻውን የሚሊዮን ሹሩቤን ከዚህ ዓለም በሞት መለየት ምክንያት ያደረገው ውይይት ጋር በቀጥታ ይያዛል። እነኝ ወጣቶች ወከባ ደርሶብናል፣ ያሰጋናል በሚል ነው ከሀገር መኮብለላቸውን የገለጹልን። በአንጻሩ አንድ ወር ባልሞላ ጊዜ ውስጥ ከማካከላቸው አንዱ ሚሊዮን ሹሩቤ በአጭር ጊዜ ህመም ቀደም ብለን በመግቢያው እንደጠቆሙ ነው ከዚህ ዓለም በሞት ተለይቷል። መጪ ሁኔታቸውን በጣም በሚያሳዝን መልኩ ነው እንደ ሰማችሁት የሚገልጹት። በአጠቃላይ ጋዜጠኝነት በሀገር ውስጥ ያለውም ሁኔታ ያንኑ ያህል ውይይት ይጋብዛል። ነገር ግን አን ብዙዎቹ አሉላ እንግዲህ በ የጋዜጠኝነት መብት የሚከራከሩ ድርጅቶችም የሚያስቀምጡት ነው። አሁን ኢትዮጵያ ውስጥ አስራ ሰባት ጋዜጠኞች በስር ይገኛሉ። ሰሞኑን እስር ቤት የገባው ተመስገን ደሳለኝ ሲጨመር አስራ ስምንት መሆኑ ነው። ከግብጽ ጋር ተስተካክላ ኢትዮጵያ በአፍሪካ ቁጥር አንድ ጋዜጠኞች አሳሪ ሆናለች። ሌሎች መግለጫዎችም ይቀርባሉ። በተለይ ነኚህ አሁን የምጠቅሳቸው ብዙዎቹ ወጣት ጋዜጠኞች ናቸው። የአንድ ጋዜጣና የአምስት መጽሔት አዘጋጆች፣ ጋዜጠኞች፣ ሰራተኞች ናቸው። አብዛኞቹ በቅርቡ በጸረ ሽብር ህጉ ክስ ይቀርብብናል በሚል ሀገር ለቀው የወጡትና እንደው ይህንን የተመለከተ የህግ ባለሙያ በተለይ ገለልተኛ የሆነ የህግ ባለሙያ ትንተና የሚያስፈልግ ስለሆነ ነው። አንተንም ግዳህንም እዚህ ማምጣት ያስፈለገው ትክክል ነው ሄኖክ። ባለፈው አርብ በመጠኑ ለማሰማት እንደሞከር ነው የህግ ባለሙያ በተለይ ደግሞ የመገናኛ ብዙሀን ህግን በቅርበት የሚከታተሉ ህግ ባለሙያ በፕሮግራማችንም ደጋግሞ የሚቀርቡ ናቸው አቶ ሙሉጌታ አረጋዊ ና ወያይቻለሁ በዋናነት የሚነሱት በጠቅላይ ሚኒስትሩ የተገለጹትንም ሆነ እንዲሁም የጋዜጠኞች መብት ተሟጋች ድርጅቶቹ ለኢትዮጵያ አይበጅም ሲሉ ባለፈው አርብ ፕሮግራማችን ይሄም ቀርቧል የሚያነሷቸውን ነጥቦች ከህግ አንጻር ይመለከታሉ። ያውም ከኢትዮጵያ ህጎች፣ እነዚህ የጸረ ሽብር ህግና መደበኛው ህግ የተቀረጹባቸውን ሁኔታዎች ይመረምራሉ። ቢያንስ ለዚህ ፕሮግራም በሚስማማ መልኩ ለቅምሻ ያህል አጠር ያለ ውይይት ይኖረናልና ወደዚያው አቶ ሙልጌታ አረጋዊ፣ በቅድሚያ ላይ ጊዜው አመሰግናለሁ። የኢትዮጵያን ህግና ወቅታዊውን የኢትዮጵያ መገናኛ ብዙኃን ይዞታ በምንመለከትበት በዚህ ርዕስ በርከት ያሉ አነጋጋሪ ጭብጦች ናቸው የተነሱት። ለዚህ ምጥን ዝግጅት እንደ ዋና ዋናውን ዋና ዋና የሚባሉትን ብንመለከት ባለፈው ሳምንት በፍትህ ዋና አምደኝነትና በሰላ ትችቶቹ የሚታወቀውን በአሁኑ ሰዓት በስር ላይ የሚገኘውን የፍርድ ብይኑ ሲሰጥ እስከ አስር አመት የሚደርስ ስር ሊጠብቀው ይችላል የተባለውን ጋዜጠኛ ደሳለኝ ተመስገንን ሁኔታ እንመልከት። ከሁለት አመት በፊት የተጻፈ አንድ ጽሑፍ ነው በመነሻነት የጠቀሰው ጉዳዩን በቅርበት የመከታተል እድል ነበረውት እና ከህግ አንጻር የተከሰሰበት ለዚህም ስር የበቃበትን ሁኔታ እንዴት ይመለከቱታል? በዚህ ምን እንደረደር። የጋዜጠኛ ተመስገን ጉዳይ እኔም አውቀው ነበረ፣ እከታተለው ነበረ ሰው በቅርቡ እንደተወሰነና ጥፋተኛ ሆኖ እንደተገኘ ነው በፍርድ ቤቱ የተገለጸ። እሱ የተከሰሰባቸው የተጠቀሱበት አንቀጾች ብታያቸው በጣም የሚያከራክሩ አንቀጾች ናቸው የተጠቀሱት። በተደጋጋሚ ጋዜጠኞች ላይ በሚቀርቡ ክሶች ላይ ያየሁት የሆነ ፓተርን ስታብሊሽ ያደረገ ምንድን ነው ተመሳሳይ ያካሄድ በጣም ተመሳሳይ የሆነ ነገር የምታየው ምንድን ነው በህገ መንግስቱና በሌሎች ህጎች መካከል ያለው ልዩነትና አንድነት ብዙ ያገናዘበ አካሄድ አይደለም ኢትዮጵያ ውስጥ የሚታየው። ለምሳሌ አሁን የተመስገንን ብትወስድ በወንጀለኛው መቅጫ ህግ ነው የተጠየቀው። የወንጀል ህጉ ስታየው ደግሞ ከህገ መንግስቱ ጋር በተለይ የፕሬስ ነጻነትን በተመለከተ በጭራሽ የማይገናኙ ነገሮችን ይዞ ነው ያለው። ለምሳሌ አንዱ የተከሰሰበት ሁለት መቶ አርባ አራት ወንጀለኛ መጫ ህግ ብታየው የሀገሪቱን መንግስት ያዋረደ፣ የሰደበ፣ ስሙን ያጠፋ ወይም በሀሰት የሆነ እጀለ እንደሆነ ይላል። በዚህ ተጠይቋል ተመስገን። አሁን ሌላው ለምሳሌ አራት መቶ ሰማንያ ስድስትን ብትወስድ አሁንም በዚህ አንቀጽ ተጠይቋል። ምንድን ነው የሚለው በመንግስት በህዝብ ባለስልጣኖች ወይም በስራቸው ላይ የሀሰት ወሬዎችን፣ ጥርጣሬዎችን ወይም የሀሰት ሀሜታዎችን የሚፈጥር ወይም የሚነዛ ሰው የህዝብን አስተሳሰብ ያናወጠ ምን ይላል? አስበው እንግዲህ ሀሜት እንኳን የማይቻልበት ሁኔታ ነው ያሉት። የግለሰቦች ሀሳባቸውን መንግስትን ወይም ባለስልጣናትን ጨምሮ አስተያየታቸውን በመሰላቸው መንገድ መፈቀድ የሚችል የዜጎች መብት መሆን ነበረበት ነው የሚለው። አዎ እንዴት ነው ህገ መንግስቱ፣ የመንግስት ስም እንዳይጠፋ አይከላከልም። ምንድን ነው የሚለው ህገ መንግስቱ፣ የግለሰቦች ስም ማጥፋት አትችልም። የንግግር ነጻነትን ስትጠቀም የግለሰቦችን ስም አታጠፋም። የህፃናትን ጤንነት የሚጎዳ ወይም ደህንነት የሚጎዳ ነገር አታረግም። ጦርነትን መቀስቀስ አትችልም። ከዛ ባለፈ የሰዎችን ክብር አትነካም ነው ይሄ ሂውመን ዲግኒቲ የሚባለው። ከዛ ውጪ መንግስትን መስደብ አትችልም ወይም የመንግስትን ስም ማጥፋት አትችልም የሚል ህገ መንግስት ውስጥ ያለ፣ የግለሰቦችን ስም ብቻ ነው ማጥፋትም አትችላው እንደ ኢትዮጵያ የመሰለ የዴሞክራሲያዊ ህገ መንግስት ውስጥ አክቹዋሊ የፕሬስ ነጻነት ስታውቅ ወይም ስታውቅ የፕሬስ ነጻነት በዋናነት ታርጌት ማድረግ ያለበት መንግስት ነው። መንግስትን ለመቆጣጠር መንግስትን ለመተቸት፣ የመንግስት ኃላፊዎች ለማሳየት ነው የፕሬስ ነጻነት የሚያስፈልግ እና መንግስት ካልተሰደበ፣ መንግስት ካልተወቀሰ የፕሬስ ነጻነት ጥቅሞ ምንድን ነው? እዚህ ግን እንኳ እንኳን መሰደብ ቀርቶ መንግስትን ማማት አትችልም እና ሲሪስ በህገ መንግስትና በወንጀለኛ መቅጫ ህግ ያለው ልዩነት በእውነት ሊታሰብበት የሚገባ ነገር ነው። የወንጀል ህጉ በጣም ያረጀና የቆየ ነው። በአዲስ ከአስር አመት በፊት ነው የወጣ ሁለት ሺህ አምስት ላይ ግን እንዳለ ነው የተገለበተው። ይሄ በድሮ በፊውደሊዝም ጊዜ ለመንግስት የነበረን ክብር መንግስት አባት ነው፣ መንግስት እናት ነው የመንግስትነት የመንግስትን ፍጹም ተከባሪነት የሚያጎላውን ነው የሚሉት ይዞ ነው የመጣ የወንጀለኛ መቅጫ ህግ እና ይሄ ህግ በቀጥታ ከህገ መንግስቱ ጋር የሚጻረር ነው ብዬ ነው ማስበው። እዚህ ላይ ዳኞቹ ዳኞቹ ህገ መንግስቱ መተርጎ እንኳን ባይችሉ ህገ መንግስቱን ግን ተግባር ላይ የማዋል ስልጣን አላቸው። ስለዚህ ይሄ አሁን ተወስነዋል፣ ግን ቅጣቱ አልተወሰንም እና ቅጣቱ ላይ ይሄን ነገር ግምት ያስገባ አካሄድ ቢኖር እና ዳኞች በዚህ በወንጀል ህጉና በህገ መንግስቱ ያለው ልዩነት ገብቷቸው አስበውበት ከአሁን በኋላ ለሚደረጉ ነገሮች እንኳን እርማቶች ቢወሰዱ ጥሩ ነው ብዬ አስባለሁ። አቶ ሙልጌታ በጸረ ሽብር ህጉ የጎላ ሚና ተጫዋችነት በተለይ በንግግር ነጻነትና በጋዜጠኞች መብት ላይ ያሳድራል የሚባለውን አሉታዊ ጫና ከግምት አስገብቶ ጠቅላይ ሚኒስትሩ በትላንቱ የፓርላማ ንግግራቸው ለቀረቡላቸው ጥያቄዎች ሲመልሱ ጋዜጠኝነት ሙያቸውን ለተለየ የፖለቲካ አላማ የሽብር ምግባር ጭምር ሽፋን ይጠቀሙበታል የሚለው ትችት በአንድ በኩል በስር ላይ ያሉ ያልተፈረደባቸው ጋዜጠኞች መሆናቸው፣ በሌላ በኩል ደግሞ የመንግስቱንም አቋም እጅግ የከረረ የጋዜጠኞች መብት ተከራካሪዎች ጠበቅ አድርገው የተቃወሙትን አስተያየትስ ከህግ አንጻር እንዴት ይመለከቱታል? አዎ፣ ይሄ ደግሞ ሁለተኛው ነገር ነው። ኢትዮጵያ ውስጥ በተደጋጋሚ የምታየውና እንደዚሁ የሆነ ፓተርን ፈጥሯል ወይም ተመሳሳይነት ያለው ነገር የምታይበት ምንድ ነው። የኢትዮጵያ መንግስት ባለስልጣናት አስቀድመው በጋዜጠኞች ሆነ ወይም በፖለቲከኞች ላይ ማለት ፍርድ ቤት ቀርበው በሚከራከሩ አስቀድመው አቋም የመወሰድ እና ይህ አቋም በአደባባይ የመግለጽ ሁኔታ ታያለ። በእርግጥ ይሄኛውም ቢሆን ህገ መንግስቱን ይጻረራል። እንዴት ነው አንድ ሰው ታስሮ በፍርድ ቤት ወንጀለኛ ላይ ተብሎ እስኪፈረድበት ድረስ ንጹህ ነው ተብሎ ነው የሚታሰበው። እና ከጠቅላይ ሚኒስትሩም ሆነ ከሌሎች የመንግስት ባለስልጣናት የሚጠብቀው ህገ መንግስቱ። ምክንያቱም እነዚህ ባለስልጣናት ህገ መንግስቱን ማክበርና መታዘዝ አለባቸው። ሰው ለህገ መንግስቱ ክብር የሚኖራቸው ከሆነ አንድ ሰው ተከሶ ሲቀርብ በሽብር ህግ ሊሆን ይችላል፣ በዚህ በወንጀለኛ መቅጫ ህግ ሊሆን ይችላል። ብቻ የማንኛውንም ህግ ተላልፈዋል ተብሎ ፍርድ ቤት በሚቀርብ ሰው ላይ ይሄ ሰውዬ ፍርድ ቤት ቀርበዋል፣ ስለዚህ በፍርድ ቤትና በሰውዬ ያለ ግንኙነት ነው እዚህ ውስጥ ገብተን አስተያየት መስጠት የለብንም የሚል ክቡርና ትልቅ አስተያየት መስጠት ሲቻል ዝም ብሎ በቅድሚያ በአደባባይ በማስ ሚዲያ እነ ሰዎች አሸባሪዎች ናቸው ወይም ወንጀለኞች ናቸው ብሎ ማለት እውነት ለህገ መንግስቱ ያለ ክብርን የሚያሳይ አይመስለኝም። መልካም አቶ ሙሉጌታ፣ ውይይታችን ይቀጥላል። ሌሎች በርከት ያሉ ጭብጦች አሉ፣ እናነሳለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ነው ይመሳለ ወደ ቀጣዩ ዝግጅታችን ስናልፍ ባለፈው ዓመት ከ160 ሺህ በላይ ኢትዮጵያውያን ሰራተኞች ከሳውዲ አረቢያ እንዲወጡ መደረጉ የሚታወስ ነው። ጥብቅ የስራና የሰራተኛ ህግ ያወጣችውን የመካከለኛው ምስራቅ ሀገር በድንገት ለቀው ወደ ኢትዮጵያ የተመለሱት ሰዎች ከዓመት በኋላ በምን አይነት ሁኔታ ላይ ይገኛሉ? ከአዲስ አበባ የቪኦኤዋ ማርተ ቫንደርቮልፍ ያጠናቀረችውን ዘገባ ሄኖክ ሰማእግዜር ያቀርባል። ከአዲስ አበባ ወጣ ብሎ በሚገኝ አንድ ሰፈር ከሳውዲ አረቢያ የተመለሱ ዘጠኝ ኢትዮጵያውያን መንግሥት የሰጣቸውን የዶሮ እርባታ ሥልጠናና መሬት ተጠቅመው ዶሮ ያረባሉ። ቢኒያም ዘሪሁን በሳውዲ አረቢያ ለአራት ዓመታት ያህል የጭነት መኪና ሾፌር ነበር። ወደ ኢትዮጵያ ከተመለሰ አንድ ዓመት በኋላ የገንዘብ እጥረት በየጊዜው ቢገጥመውም ተስፈኛ መሆኑን ይናገራል። በዶሮ እርባታ ደብረ ዘይት ግብርና ባደረገልን አሁን ያየነውን አይተናል፣ ምርት ጀምረናል ወደፊት ደግሞ ብዙ ነገር ይኖረናል ብለን እናስባለን። ወይንሸት ፋንቱ ደግሞ ለ15 ዓመት ነው በሳዑዲ አረቢያ በቤት ሰራተኝነት ያገለገለችው። ከዛ በኋላ አሁን ያለንበት ደረጃ ዶሮቻችን ደርሰውልን እንቁላል ጥለው ለእኛ ግን ያው ገቢ ባይኖረንም ለእነሱ ምግብ ችለውልናል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በመካከለኛው ምስራቅ የአረብ አገሮች በጉልበት ስራ በአሁኑ ወቅት ተሰማርተዋል። በየወሩ በአማካኝ አራት መቶ ዶላር የሚያገኙ ሲሆን በኢትዮጵያ ለተመሳሳይ ስራ ከሚከፈለው በአስር እጥፍ ይበልጣል ክፍያቸው። ሳውዲ አረቢያ የሥራና ሠራተኛ ሕጓን ስታጠነክር በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው ባለፈው ዓመት ተመልሰዋል። ወደ ኢትዮጵያ ሲገቡ በመንግሥት 47 የአሜሪካን ዶላር ተሰጥቷቸው ወደ መጡባቸው አካባቢዎች እንዲጓዙ ተደርጓል። በየአካባቢዎቻቸው ተመዝግበው ሥልጠናና የአነስተኛ ብድር አገልግሎትም ተሰጥቷቸዋል። ተመላሾቹን ለማቋቋም የተደረገው ርብርብ በአዲስ አበባ ጥቃቅንና አነስተኛ ልማት ቢሮ ምክትል ስራ አስኪያጅ ቆንጂት ደበሌ እንዲህ ይገለጻል። የተለያዩ ስልጠናዎች ሰጠናቸው። በተለይም ስነ ልቦናቸው ለስራ እንዲነሳሳ፣ ለምሳሌ በኢንዱስትሪ ግንባታ፣ ግብርና፣ ንግድና የአገልግሎቶች ዘርፎች እንዲሰሩ ስልጠና ሰጠናቸዋል። የ25 ዓመቷ ፈቃዱ በቀለ ለሁለት ዓመት ያህል በሳውዲ አረቢያ ኖራለች። ወደ ኢትዮጵያ ከተመለሰች በኋላ ከሌሎች ተመላሽ ዘጠኝ ሴቶች ጋር በመሆን አንድ ቡና ቤትና ምግብ ቤት ከመንግሥት በተገኘ ብድር ከፍታለች። ሙሉ በሙሉ ግን ደስተኛ አይደለችም። አንደኛ ጀሙስ የለንም ዝም ብለን ነው የምንሰራ። ከሱዲ ከተመለሰች ወዲህ በህይወቷ ደስተኛ እንዳልሆነች ነው የምትናገረው። በሳውዲ ምግብ በማብሰል ሥራ 100 የአሜሪካ ዶላር በወር ታገኝ ነበር። አሁን ከቡና ቤቱ የሚገኘው ትርፍ ብድሩን መልሶ ከከፈለ በኋላ ብዙም አይደለም ትላለች። ያው መንግሥት የተለያየ ስራዎች ሰጥቶናል። ግን ቢሰጠንም ውጤት የለውም። ምንም ነገር ውጤት የለውም። ፈቃዱ እድሉን ካገኘች ወደ ሳውዲ አረቢያ ለመመለስ እንደምትፈልግም ተናግራለች። በመቀጠል ደግሞ የምናተኩረው በኢቦላ ጉዳይ ላይ ይሆናል። የሐኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ እንደመሆኑ አሉላ ከበደን ለዚህም እዚሁ ስቱዲዮ እንዲቆየ ዛሬ አድማጮቻችንንም ልዩ እንግዳ አለን ስንል የነበረው አሉላን ነው። ለነገሩ ጥቁር እንግዳ አይደለም አሉላ ጸጉረ ልውጥም አይደለም፣ የመስታወት ቤተኛ ነው። እንግዲህ አብረን እናመሻለን። ኢቦላን የተመለከተውን እንነጋገር። አስቀድመን ያው ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር በዚህ ባሳለፍ ነው ሳምንት የኢቦላ ጉዳይ ቁጥር አንድ የአፍሪካ ህጉርንም ኢትዮጵያንም የሚያሳስብ ጉዳይ ነው። በአጠቃላይ ደግሞ ሀገሪቱ ምን አይነት ምላሽ ይኖራታል ምን አይነት ዝግጅትስ አለ የሚለውንም የመለሱበት ነው። ብሔራዊ የሆነ ደግሞ ቡድንም ተቋቁሟል፣ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ። ወደ ውይይቱ ታዲያ ከመግባታችን በፊት በዚህ ባሳለፍነው ሳምንት በፓርላማ ሁኔታውን የተከታተለው ዘጋቢያችን እስክንድር ፍሬው የሚከተለውን ዘገባ አጠናቅሯል። በውጭ ጉዳይ ሚኒስቴር የተሰጠው መግለጫ የሰሞኑ መነጋገሪያ የሆኑ ሁለት ጉዳዮች የተነሱበት ነው። ተቀማጭነታቸው አዲስ አበባ የሆነ ዲፕሎማቶችና ጋዜጠኞች በተገኙበት በዚሁ ስነ ስርዓት ላይ የኢቦላ በሽታን የተመለከተው ጉዳይ በቀዳሚነት ተነስቷል። በኢትዮጵያ በሚገኙ ሁለት ሆስፒታሎች የኢቦላ በሽተኞች መገኘታቸውን የሚገልጽ መረጃ መሰራጨቱን የጠቀሱት ባለስልጣናቱ ይህ ፈጽሞ የተሳሳተ መሆኑን ተናግረዋል። በጉዳዩ ላይ ማብራሪያ የሰጡት የአገር አቀፉ ጸረ ኢቦላ ግብረ ኃይል የቴክኒክ ኮሚቴ ሰብሳቢ ዶክተር ዳዲ ጅማ በኢትዮጵያ እስካሁን የኢቦላ በሽተኛ አልተገኘም ብለዋል። ወረርሽኙ በምዕራብ አፍሪካ ከተከሰተ እስካሁን ድረስ በኢትዮጵያ የኢቦላ ህመምተኛ የለም። ከህብረተሰቡና ከጤና ባለሙያዎች ግን የተለያዩ ነገሮችን በተከታታይ ስንሰማ ቆይተናል፣ ስንሰማ የቆየ ነው። እያንዳንዱ ያልተረጋገጠ መረጃ ሐሰት መሆኑ በባለሙያዎች ተረጋግጧል። ባለም የጤና ጥበቃ ድርጅትና በአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ በወጡ መስፈርቶች መሠረት በኢትዮጵያ የኢቦላ ታማሚዎች የሉም። ኢቦላን በመከላከል ረገድ ከኢትዮጵያ ጋር በጋራ እየሰሩ መሆኑን የገለጹት የዓለም ጤና ጥበቃ ድርጅት ተወካይ ዶክተር ኬባ ጄትም በሽታው እስካሁን አለመከሰቱን ገልጸዋል። በሽታው ያለበት ሰው ከተገኘ ግን ኢትዮጵያ ይፋ እንደምታደርግ ላረጋግጥላችሁ እወዳለው ብለዋል። የኢቦላ በሽታ በአገሪቱ ቢገኝ ኢትዮጵያ ይፋ አታደርግም የሚል ጥርጣሬ አለ። ነገር ግን እነግራቸዋለሁ ማንኛውም በኢቦላ የተጠረጠረ ሰውም ሆነ የተረጋገጠ ሕመምተኛ ሲኖር አይደበቅም፣ ይፋ ይደረጋል። መረጃም እናጋራለን። ምክንያቱም በሽታው ከተገኘ ሀገሪቷ ዝግጁ ናት። የኢቦላ በሽታን ለመከላከል በኢትዮጵያ እየተሰሩ ያሉ ስራዎች በስፋት የተዳሰሱ ሲሆን ጥያቄዎች ተነስተው ምን ላይ ተሰጥቶባቸዋል። ለአሜሪካ ድምጽ ሬድዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። የኢቦላ ወረርሽኝ በተስፋፋባቸው የምዕራብ አፍሪካ ሀገሮች እስካሁን አራት ሺ አምስት መቶ ሰዎችን ገድሏል። እዚህ ዩናይትድ ስቴትስ ውስጥም በቅርቡ በኢቦላ ምክንያት ህይወቱ ያለፈውን ላይቤሪያዊ ቶማስ ኤሪክ ደንከንን በማከም ሲረዱ የነበሩትን ሁለቱን ነርሶች አክመው ለማዳን ደግሞም ቫይረሱ እንዳይዛመት ለመቆጣጠር ከፍተኛ ትኩረት ተሰጥቶት ርብርብ እየተደረገ መሆኑ ይስተዋላል። አንደኛዋ ነርስ የ26 ዓመቷ ኒናፋም ዳላስ ከሚገኘው የቴክሳስ ፕሪስበቴሪያን ሆስፒታል ነርስ እዚህ ዋሽንግተን ዲሲ አቅራቢያ ወደሚገኝ ቀደም ብሎ ስትታከም ከቆየችበት ሆስፒታል ሐሙስ ዕለት ማታ ቤተስዳ፣ ሜሪላንድ ወደሚገኘው የብሔራዊ ጤና ተቋም ኤን አይ ኤች ተዛውራ እየታከመች ሲሆን ሌላኛዋ ነርስ ደግሞ የ29 ዓመቷ ወጣት አምበር ቪንሰን ደግሞ አትላንታ በሚገኘው ኤሞሪ ሆስፒታል በመታከም ላይ ነች። የመጀመሪያዋ ነርስ ኒና ፋም ላይቤሪያ ውስጥ የኢቦላ ህመምተኞችን በበጎ አድራጊ ሚስዮናዊ ተልእኮ ውስጥ ሆነው በተሰማሩበት ወቅት ለቫይረሱ ተጋልጠው በሕክምና ከዳኑት ከዶክተር ኬንት ብራንትሊ ደም የበሽታ መከላከያ ሴሎች የያዘውን ክፍል ተሰጥቷታል። የዓለም የጤና ድርጅት ኢቦላን በአፍሪካ ሀገሮች ውስጥ እንዳይዛመት ለመከላከል እንደሚፈልግ አስታውቋል። እስካሁን ገዳዩ ቫይረስ በንጽጽር በአህጉሪቱ በአምስት አገሮች ብቻ የተወሰነ ሲሆን ብዙ ዜጎቻቸውን በበሽታው ያጡት ግን ሴራ ሊዮን ና ላይቤሪያ እንዲሁም ጊኒ ናቸው። ናይጄሪያ ና ሴኔጋል በመንገደኞች የገባውን ቫይረስ በአጭር ቀጭተውታል ሲል ነው የዓለሙ የጤና ድርጅት ያስታወቀው። ናይጄሪያ የቢል ና ሜሊንዳ ጌትስ ፋውንዴሽን የልጅነት ልምሻ በሽታን ለመዋጋት በዛች ሀገር ባቋቋመው የአጣዳፊ እዝ ማዕከል መጠቀሟ ተገልጿል። ሴኔጋል ደግሞ የጤና ባለሥልጣናት እንደሚያስረዱት ባለፈው ነሐሴ ወር ከጊኒ በድንበር በኩል ተሾልኮ የገባው ለኢቦላ ቫይረስ የተጋለጠውን ሰው ፈልጋ በማግኘት ከሌሎች ሰዎች ተገልሎ እንዲቆይ በማድረግ ስኬት አግኝታለች ብለዋል። የዓለም የጤና ድርጅት በሀገሪቱ አዲስ የቫይረሱ ተጋላጭ ባለመከሰቱ ሴኔጋል ከኢቦላ ነጻ መሆኗን ባለፈው አርብ አውጆላታል። አንዳንድ የአፍሪካ ሀገሮች ደግሞ ቫይረሱን ለመከላከል የዩናይትድ ስቴትስና የብሪታንያ አስተዳደር ውስጥ እየተነጋገሩበት ካለውም የጠበቁ የአውሮፕላን በረራ እገዳዎች ጥለዋል። ደቡብ አፍሪካና ዛምቢያ በወረርሽኙ ወደ ተጠቁት ሀገሮች መሄድም ሆነ መምጣትን ሙሉ በሙሉ ከልክለዋል። ኬንያ ደግሞ ዋናው አየር መንገዷ ኬንያ አየር መንገድ ወደ ተጠቁት ሀገሮች በረራ ካቋረጠ ቆይቷል። ዚምባብዌ በበኩሏ ከምዕራብ አፍሪካ የሚገቡ መንገደኞችን በጠቅላላ ለ21 ቀናት እንደምትከታተልና በየጊዜውም በጤና ባለሙያዎች እንዲጎበኙ አድርጋለች። ናይጄሪያ መጀመሪያ ላይ ከሶስቱ ሀገሮች በረራዎች እንዳይገቡባት አግዳ የነበረ ሲሆን በኋላ ግን አየር መንገዶቻችን የመንገደኞችን ትኩሳት መለካትና ለቫይረሱ የተጋለጡ ሰዎች በረራ ላይ እንዳይሳፈሩ ለመከላከል አስፈላጊ እርምጃዎችን ለመውሰድ ዝግጁነት ስላላቸው በዚያ ተማምነናል በማለት እገዳውን ረገብ አድርጋለች። አውሮፕላን ጣቢያዎችና የባህር በሮች ላይ የመንገደኛ ትኩሳት መርማሪዎችን መድበውም ይከታተላሉ። ኢትዮጵያም ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ገቢ መንገደኞችን ከአውሮፓና ከዩናይትድ ስቴትስ የሚገቡንም ጨምሮ ትኩሳት በመለካት ላይ ትገኛለች። ትናንት በስቲያ አርብ በወጣ መግለጫም በኢትዮጵያ እስካሁን በኢቦላ የታመመ ሰው የለም ሲል የአገሪቱ መንግስት አስታውቋል። በአንዳንድ ድረገጾች የተሰራጨውን መረጃ የተሳሳተ ነው ሲል ነው የኢትዮጵያ መንግስት የገለጸው። እንግዲህ አሁን ወደ ስቱዲዮ ውይይታችን እናልፋለን። አሉላ፣ ከዚህ ቀደም እንደዚህ ሰፋ ያሉ የማህበረሰብ ጤና እክሎች በነበሩ ጊዜ በጋዜጠኝነትም ሰርተሃል። ኤችአይቪ ኤድስን በተመለከተና ከዛ ልምድህ እንደዚህ ብሔራዊ የሆኑ መቀናጀቶች እንዴት እንደሚሰሩ በሽታን ለመከላከል ደግሞ በማህበረሰብ ውስጥ ግንዛቤ መፍጠር ያስፈልጋል። በጤና ባለሙያዎችም እንደዚሁ ራሳቸውን የመከላከልና ግንዛቤ የመፍጠር በእነኚህ ነጥቦች ላይ እስኪ በኢትዮጵያ ያለው ዝግጁነት ጠቅላይ ሚኒስትሩ ከተናገሩት ምን ይመስላል ሄኖክ? በጣም ትልቅ ጉዳይ ነው ያነሳኸው። የኢትዮጵያን ተጨባጭ ሁኔታ ያላቸውን ዝግጅት መመርመር ይጠይቃል። ግን መሰረታዊ ነገር ላይ መነጋገር እንችላለን። አድማጮችንም እርስ በርስ እንዲነጋገሩበት በተለይ የመስታወት አድማጮች ወጣቶች እንግዲህ ለአደጋ የምትጋለጥበት ሁኔታ የሚኖረውን ያህል በመከላከሉም ማዋጣት የምትችለው ነገር አለ። ከራስህ ህይወት የቤተሰብህና የአካባቢህን ጤንነት መጠበቅ የሚያስችሉ ከአደጋ ሊያድኑ የሚችሉ መንገዶችን ማወቅ የመጀመሪያው ነውና፣ ሶስት ነገሮችን በአንድ ጊዜ እያየን ነው። በአንድ በኩል ተጨባጭ መሰረት ያለው ስጋት አለ። ኢቦላ የሚባል ወረርሽኝ እየተስፋፋ ነው። የሰዎችን ህይወት ይቀጥፋል። አጭር ጊዜ ነው የሚወስደው። ሰዎች በዚህ ህመም ሳቢያ ለህልፈት የመዳረጋቸው እድል ትልቅ ነው። በጣም አናሳ ነው የምንለው አይደለም። ሁለተኛ በተጨባጭ ያሉ መረጃዎች ውሱንም አንዳንዴ አነጋጋሪም ወይም የተሳከሩ የሚመስሉበት መንገድ አለ። ሌላ ቀርቶ በጣም በረቀቀ የሳይንስ አቅምና የጥናት ውጤት የተደገፈ ሂደትን መከተል የሚችለው እንግዲህ በዓለማችን በነኚህ ሁኔታዎች ትልቅ አቅም አላት የምትባለው ዩናይትድ ስቴትስ በጣም ጥቂት ሰዎች ለቫይረሱ መጋለጣቸው የታወቁ ሰዎች በኖሩበት ጊዜ የተፈጠረውን ሁኔታ እያየን ነው ባለንበት ሀገር። ስለዚህ ነው የምመለከተው፣ በአንድ በኩል ሳይንስ አለ። ሳይንሱ ምን ድረስ የምናውቀው ተጨባጭ ነገር ሰጥቶናል። አነጋጋሪነቱ የሚቀጥል ነው። በሌላ በኩል ሰዎች ይሰጋሉ። ተጨባጭ መሰረት አለው። ከሱ አለፍ ሲል ሲከፋ ግን መረበሽና መሸበር ይከተላል። እሱ ብዙም የሚረዳ አይመስለኝም። በሌሎች ህመሞችም፣ በሌሎች ወረርሽኞችም እንዳየ ነው። በዚህ ደግሞ በአጭር ጊዜ ስለሚከሰቱ ሁኔታዎች በተጎዱት ሀገሮች ውስጥ የተንጸባረቀ ነገር አለ። ሳይንሱ ጋር ህክምናና የክትባት መድኃኒቶች በሙከራ ላይ ያሉ እነሱ የሚሰጡት ተስፋ አለ ያንም ተስፋ በወጉ በዚህ በኩል እኔ ራሴ እንከላከላለሁ የሚል ነገር ከሌለ ዞሮ ዞሮ ወደ ስጋቱ ነው የምታዘነብለው። ስለዚህ የተዛቡ መረጃዎች የመብዛታቸው ሁኔታ አሁንም በዚህ በዩናይት ስቴትስ አይቀር በጣም ከፍ እያለ እናያለን። እነኝህን ነገሮች መመልከት ይፈልጋል። ወደ ኢትዮጵያ ከመመለሳችን ወይም በኢትዮጵያ ተጨባጭ ሁኔታ ከመሄዳችን በፊት እንደው ያነሷቸው ነጥቦች ላይ እናንተ የበኩላቸውን ብትሉ፣ ለዚህ ውይይት አንዱም የሐኪሙን ይጠይቁ አዘጋጅና አቅራቢ እንደመሆነ ከዚህ በፊትም አንዳንድ የህመም ቀውሶች በሚፈጠሩበት ጊዜ አድማጮቻችንን እንጋብዛለን በዚህ ጉዳይ ላይ አስተያየቶቻችሁን፣ ግርም የሚላችሁን መረጃ ለማግኘት የምትፈልጉትን ጠይቁ ብለን ኢቦላ ላይ ስጋት እንዳለ የታወቀ ነው። ጥያቄ እየመጣልን አይደለም። ለምን ይመስልሃል ቆንጂት? ይሄ በጣም ትልቅ ነጥብ ነው። አንዳንድ ጊዜ የምትጠይቂውንም ማወቅ አለብሽ። ምንድን ነው በእርግጥ ማወቅ የሚፈልጉት? ብዙ ማወቅ የሚፈልጉት ነገር አለ ነገር ግን ከምታውቂው ነው የምትነሹ። የማታውቂውን ነገር መጠየቅ በደፈናው የለም። የማታውቂው ነገር የምታውቂው ነገር ይረዳሻል። በሌላ አነጋገር የተሳከሩ መረጃዎች ውጪ መኖራቸውን ያህል ደግሞ ጥርት ያለ የተደረሰበት እስካሁን በተደረጉ ጥናቶች የታወቀም አለ። አንዳንዶች እሱንም ሊያገኙ ይችላሉ። በተለይ በእንግሊዝኛ የተጻፉ በዩናይት ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል የሚሰራጩ እንደ ዋና መመሪያነት የሚወሰዱ በዓለም ዙሪያ የሚመሩባቸው መመሪያዎች አሉ። በሌላ በኩል ደግሞ በዓለም ጤና ድርጅት በሌሎች ተቋማትም የሚወጡ አሉ። እነሱ እንዳሉ ሆነው እኔ አንዱ ችግር የሚመስለኝ ምናልባት በኢትዮጵያ ጉዳይ ላይ ስንነጋገር ሰፋ ብለን ልንመለከተው እንችላለን። ግልጽነት ምን ያህል ወሳኝ እንደሆነ በዚህ ወረርሽኝ አይተናል። ከመቼውም የበለጠ የሚመለከታቸው ክፍሎች መንግስታትን ይጨምራል። በዩናይት ስቴትስ ግልጽነት ጥያቄ ውስጥ የማይገባ ወይንም ወሳኝ የሆነ ነገር እናውቃለን። መራጩ ህዝብ አደለም የጤናውንና ህይወቱን ሁኔታ ለአደጋ የሚዳርግ በፖለቲካ እንኳን ግልጽ ያልሆኑ መሪዎቹን እንዴት ችግር ውስጥ እንደሚቀታቸው እናውቃለን። የጎደሉ ነገሮች ግን ተስተውለዋል። በዚህ አጭር ጊዜ ውስጥ በዚህ በዩናይት ስቴትስ እንኳን መጉደላቸው ደግሞ በሕክምናው ማህበረሰብ እምነት እንዳይኖራቸው ሰዎች አድርገዋል። በመሪዎቻቸው ላይ ጥያቄ እንዲያነሱ አድርገዋል። ዋይት ሀውስ ላይ ጥያቄ እንዲያነሱ አድርጓቸዋል። ሰው ይመስለኛል እነኚህ ሁሉ ያዋጣሉ። ከዛም ጋር ተያይዞ ቅድም ቆንጅት የሚያነሳቸው ጥያቄ ለ የግንዛቤ ማስጨበጥ ጥያቄ ነው። ግንዛቤ ለማስጨበጥ የመገናኛ ብዙሀኑ እንደዚሁም ደግሞ በተለያዩ መንግስታዊም ሆነ መንግስታዊ ባልሆኑ ድርጅቶች መዋቅሮች የግንዛቤ ማስጨበጥ ስራዎች ይሰራሉና እስቲ ከዚህ አንጻር ኢትዮጵያ ውስጥ ገና መጀመሩ ይመስላል። በምክትል ጠቅላይ ሚኒስትሩ የሚቀናጅ ብሔራዊ መርሃ ግብር ይስተባበራል በመንግስት በኩል። መንግስታዊ ያልሆኑ ድርጅቶችም በዚህ ላይ የሚሰሩት ስራ ካለ እንደ የምናውቃቸው በዘገባ በቴሌቪዥን መረጃው ስለ በሽታው እንዴት እንደሚተላለፍ በየትኛው አድራሻ በየትኛው ስልክ ቁጥር መናገር ማስታወቅ እንደሚገባው መግለጫ እየተሰጠ ነው የሚል ሰምቻለሁ። ይህም እንግዲህ አንዱ መሆን አለበት። በእኛም ዝግጅት ክፍል የማህበረሰብ ጤና ግንዛቤ ማስጨበጫ መልእክቶችን ስናስተላልፍ ቆይተናል። ፐብሊክ ሰርቪስ አናውንስመንትስ። ማህበረሰቡ መረጃ የሚፈልግ ከሆነ መረጃ እንዴት ማግኘት እንደሚችል እንግዲህ በስፋት ማስመር የምንፈልገው የኢትዮጵያ መንግስትም ያረጋገጠው ነገር ኢቦላ በኢትዮጵያ ውስጥ የለም ብለዋል። የኢትዮጵያ መንግስት ሲዲሲ ው ግልጽነት ደግሞ አስቀድመ እንደ ሰማ ነው። በእስክንድር ዘገባም እንግዲህ ቃላቸውን ነው ቃላቸውን ሰምተናል። የተናገሩት ፍጹም ግልጽነት ከሌለ ይሄ በሽታ በፍጥነት መዛመቱ አይቀሬ ነው። ቅድም አሉላ ያለውን ነጥብ ነው የገለጹት። በኢትዮጵያን በኩል በግልጽ ለመነጋገርና ለመስራት ቁርጠኝነት እንዳለ ተረድተናል ብለዋል። በመግለጫው ላይ ሶስት ነገሮች እንመልከት። አሉላ ምናልባት እነዚህ ሊጠቀልሉት ይችላሉ። መዋቅር አለ በተለይ የጤና ኤክስቴንሽን ሰራተኞችና የጤና ጥበቃ የዘረጋው መዋቅር አለ። ይሄ ምን ያህል ጥቅም ላይ ሊውል ይችላል የሚል፣ ሁለተኛ ብቃት ነው። ከዛ ጋር ተያይዞ አቅምን ተመልክተን የሀገራዊ አቅም እንደዚሁም ደግሞ በበሽታው የተጠቁ ሰዎች ለህመሙ የሚሰጡ ሕክምናዎችን የማግኘት ብቃትም አለ። ስለዚህ እነዚህን ሦስቱን ነገሮች እንመልከትና ሄኖክ በጣም ትልልቆቹን ቁልፎች ጥያቄዎች ነው ያነሳው እንደሚመስለኝ። ምናልባትም ፖሊሲ አውጪዎችም የህክምና ባለሙያዎችም በዚህ የመከላከል ስራ ላይ የሚሰማሩ መላልሰው የሚጠይቋቸው ጥያቄዎች ይመስለኛል ከግለሰብ እንደ ዜጋ አንድ ሰው ራሱን ስለ በሽታው ምን ያህል አውቃለሁ? ምን ላደርግ ይችላለሁ? ባልተጨበጠ ስጋት ከመወጠር ምን ላደርግ ይችላለሁ የሚለው ላይ የማተኮር እድል ይሰጠዋል። በሌላ በኩል ደግሞ መረጃም ኖሮ አውቀህም ልታረግ የምችለው ነገር ከሌለ ተስፋ ቢስ ወደ መሆን ያቃርባል። እና አንዳንድ ጊዜ የመረጃ ጦት የተዛባ መረጃ በስፋት እንዲናኝ የሚያደርገውን ያህል ያን የተፈራ ሽብርም መፍጠር ይችላል። ግልጽነቱ በጣም አጽንኦት ሊሰጠው የሚገባ ከዛ አንጻር ነው። አሁን ላነሳቸው መዋቅርን በተመለከተ ላነሳው ይመስለኛል። በይፋ በኢትዮጵያ መንግሥት የተገለጹ ብዙ ዝርዝሮችን የሚመለከቱ ጉዳዮች ይወጣሉ ብዬ ተስፋ አረጋለሁ። የነኚህ የጤና ሰራተኞች በአነስተኛ ስልጠና ብዙ አካባቢዎችን እንዲያዳርሱ በጣም የተደራጀ መዋቅር በኢትዮጵያ ውስጥ እየተሰራበት ያለ ለሌላ ህመሞች እየተሰራበት ያለውን ለዚህ የመገልገል ዝንባሌ ያለ ይመስለኛል። ምናልባት ጥያቄ የሚሆነው እነኚህ ሰዎች ምን ያህል በመረጃም በራሳቸውንም ለመከላከል በሚያስችሉ ሁኔታዎች ተጠብቀዋል ነው። በጣም መሰመር ያለበት ጉዳይ ነው። መንግስት እንደሚያስበው ተስፋ አድርጋለሁኝ። መዋቅሯሌ ብቻ መልስ አይደለምና ዋንተ ያስፈልጋል። መከላከያ የአቅም ጉዳይ አለ። ሰሞኑን እዚህም ቴክሳስ የመጀመሪያው ታማሚ የመጣ ጊዜ ያከሙት ነርሶች በቂ መከላከያ እንዳልነበራቸው፣ ሆስፒታሉ ዝግጁ እንዳልነበረ ነው የሚሰማውና መከላከያው በጣም አስፈላጊ ነገር ነው። አስፈላጊ ነው እና ደግሞ ይህንን መዋቅር የተዘረጋውን መዋቅር ተጠቅሞ ደግሞ ምናልባት ሁኔታዎች ባልተጠበቀ መንገድ የሚሄዱ ከሆነ እነህ የጤና ባለሙያዎች ራሳቸውን የሚከላከሉባቸው መሰረታዊ የሆኑ አቅርቦቶች አስፈላጊ ናቸው። ሰፋ ያለ ነው። አሉላ፣ አንድ ነጥብ መጨመር ፈልጋለሁ። ስጋቱ መሰረት ያለው ስለሆነ የሚያሳስበንም ስለሆነ ግድም ስለሚለን ጭምር ገፋ አድርገን በዚህ ጉዳይ ላይ እንድንወያይ፣ አድማጮቹ እርስ በርሳቸው በያሉበት እንዲወያዩ፣ ቅድም እንዳቀረባቸው ጥያቄዎች እንዲልኩልን፣ እንዲሳተፉ እንፈልጋለን። በተከታታይ የሚደረጉ ዝግጅቶቻችን ኢቦላ ስጋቱ እስካልተነሳና እስካራቅ ድረስ ይኖራሉ። አንድ ነገር ግን በአንጻሩ ማሳሰብ ያለብን ይመስለኛል። ባለሙያዎች ደጋግመው ይሉታል፣ ነገር ግን እኛም ማለት ስላለብን ነው። ስጋቱ ያለውን ያህል ያ መሰረታዊ እውቀት ይረዳል የሚባለው መከላከያ ያስፈልጋልን በል ሌሎች ጥንቃቄዎችን እናንሳ። በትንፋሽ የሚተላለፍ አይደለም፣ ንክኪን ይፈልጋል። የታመመ ሰው የህመም ምልክቶችን ማሳየት አለበት፣ ወይም ህመም ምልክቶቹ በዛ ሰው ላይ ለቫይረሱ በተጋለጡ ላይ መታየት አለባቸው። እነኚህ በጎ አዝማሚያው ይመስለኛል፣ የበሽታ በጎ ነገር ባይኖረውም ሰዎች ባልተጨበጠ ነገር ከመፍራት መቼ፣ የት፣ እንዴት ለቫይረሱ ልጋለጥ እችላለሁ የሚለውን ነገር እንዲያጤኑ ይረዳል። ጥንቃቄውንም በአንጻሩ ማስተካከል ይቻላል። በተረፈ ግን ዝግጅቱም በመንግስት በግለሰብ፣ በቤተሰብ መጠንቀቁ እንግዲህ ቁልፉ ይመስለኛል። እንግዲህ ምንጋብዘው ጥያቄዎቻችሁን ለሐኪሞን ይጠይቁ ሰንዝሩ። እናመሰግናለን። አሉላ እዚህ ስቱዲዮ አብረህን ስላመሸህ ዛሬ አድማጮች ለምሽቱ ያሉን ዝግጅቶች ወደ መጠናቀቁ እየተቃረቡ ነው። በዝግጅቶቻችን ዙሪያ ያሏቸውን አስተያየቶች በነጻ ወይም በተዘዋዋሪው የስልክ መስመር ላኩልን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በኢሜይል የሆነ እንደሆን ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። በፌስቡክም ቪኦኤ አማሐሪክ ማጠቃለያ ዜና አሰምተን ይሆናል የምንሰናበተው። እስከዚያው በዚህ ዜማ እንቆይ <naprawdę> ouais गूसू था मेने गाबन जगी

ራማይላቷንጠኛራማይሌግ እንነው ዜመኛ አሁን የዜና ማጠቃለያ ይነበባል። የሆንግ ኮንግ መሪ የቻይና ግዛት በሆነችው ሀገር ዲሞክራሲ በመደገፍ የሚካሄደው ተቃውሞ የባዕዳን ኃይሎች እጅ አለበት ብለዋል። ሊንግ ዣንግንግ በቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ ለሳምንታት ያህል የዘለቀው ተቃውሞ አገር በቀል ብቻ አይደለም ብለዋል። ነገር ግን በስም የጠቀሱት ክፍል የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ቦስተን በሚገኘው የግል መኖሪያ ቤታቸው ከአንድ ከፍተኛ የቻይና ባለስልጣን ጋር ያደረጉት ንግግር ከዚህ በፊት ያልታየ ጠቃሚ ንግግር ነበር ሲል የሀገሪቱ የውጭ ጉዳይ ሚኒስቴር ገልጾታል። ኬሪ የቻይናን መንግስታዊ አማካሪ ያንጂችን በቤታቸው በማስተናገድ ለሁለት ቀናት ያህል አነጋግረዋል። ሁለቱ ባለስልጣኖች ሰፊ ዘርፍ ባላቸው ነጥቦች ላይ ግልጽነት የተላበሱ ውይይቶች እንዳካሄዱ ተዘግቧል። የተነጋገሩባቸው ነጥቦች ኢቦላን፣ እስላማዊ መንግስትን እንዲሁም የኢራንና የሰሜን ኮሪያ ኒውክሌር መሳሪያ ጉዳይን እንደሚያካቱ ታውቋል። ስለ ሰብአዊ መብት፣ ዲሞክራሲን በመደገፍ ሆንግ ኮንግ ስለሚካሄዱ ተቃውሞችና ዩናይትድ ስቴትስ በቻይና ላይ ስላላት የሳይበር ስለላ ክስን ስለመሳሰሉት ከባድ ነጥቦችም ተነጋግረዋል። ቦስተን የተደረገው ዩናይትድ ስቴትስና የቻይና ንግግር በመጪው ወር ቤዥንግ ውስጥ ለሚካሄደው የእስያ ፓሲፊክ መሪዎች ጉባኤ የሁለቱን ሀገሮች ግንኙነት ሞቅ ለማድረግ የታቀደ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የቻይናዎቻቸው ሺ ጂንፒንግ ከጉባኤው በኋላ ተገናኝተው ይነጋገራሉ። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች በአጭር ሞገድ ሲያስተላልፍ የቆየው ዝግጅት እዚህ ላይ ተፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በ1430 መካከለኛ ሞገድ በመደበኛው ፕሮግራም ደግሞ በሶስት ሰዓት እስከምንገናኝ ያስተናገድናችሁ ሄኖክ ሰማግዜርና ቆንጅት ታዬንን፣ ፕሮግራማችንን የመራልን ንጉሱ ታምሬ። ሰላም ደህና ደሩ፣ ደህና ደሩ። This program has come to you from the Voice of America, Washington.